ምስራቅ ባሌ ውስጥ በተከሰተው ድርቅ ከአርባ ሺህ በላይ እንስሳት ማለቃቸውንና ሌሎች በሺህ የሚቆጠሩ እንስሳት ደግሞ ሞት አፋፍ ላይ ናቸው ሲል ዞኑ አስታውቋል። የዞኑ አርብቶ አደር ጉዳዮች ቢሮ ለአሜሪካ ድምፅ እንዳስታወቀው ድርቅ ያስከተለው ጉዳት ለመከላከል 86 ሺህ የሚደርሱ እንስሳት ወደ ደጋማው አካባቢ የኦሮሚያ ዞኖች እንዲሄዱ መደረጉንና ቀሪዎቹም ባሉበት ቦታ መኖና ውሃ እንዲቀርብላቸው ጥረት እየተደረገ መሆኑን አስረድተዋል። የባሌው ዞን ድርቅ የተከሰተው ከቦረናው ድርቅ በተቀራረበ ጊዜ ውስጥ መሆኑንም አመልክተዋል። አዲስ ቸኮል ነው የተከታተለው። በምስራቅ ባሌ ዞን በተከሰተው ድርቅ ከ46 ሺህ በላይ እንስሳት መሞታቸውን ዞኑ አስታወቀ። የዞኑ የአርብቶ አደር ጉዳዮች ኃላፊ አቶ አሚና ልዬ ለአሜሪካ ድምፅ እንዳስታወቁት በዞኑ ተጨማሪ እንስሳት ሞት እንዳይከሰት የሚችሉትን እያደረጉ መሆናቸውን ተናግረዋል። አምስቱ ወረዳዎችና በሁለቱ ወረዳ ክፍል በተለይ በጊኒርና ጎሎቻ የሚባል አለ። በከፊል ደጋማ ወረዳ ነው፣ በከፊሉ ነው፣ እሱም ይሄ ችግር የደረሰበት በአምስቱ ደግሞ ሙሉ ለሙሉ በዚህ በረሃብ የተጎዱ ናቸው። በእሱ ላይ ከአርባ ስድስት ሺህ ከብት በላይ ነው የሞተው። እንትኑን አቅርበን ማለት ነው ምግቡን የከብቶቹን ምግብ አቅርበን እነሱም እየተረዱ ነው ያሉት። የፈራ ነው አይደለም ማለት ነው በአሁኑ ሰዓት እያየን ያለ ነው። በድርቁ የተነሳ ድጋፍ የሚሹ ዜጎችም ከሩብ ሚሊዮን በላይ ማለት ነው ከሁለት መቶ ሀምሳ ሺህ በላይ ደርሰዋል ብለዋል አቶ አሚን። በአሁኑ ሰዓት ቢያንስ ወደ ሁለት መቶ ሀምሳ አንድ ሺህ ስድስት መቶ ስልሳ ሁለት ሰው ተድጓል። እኛ ባጣራ ነው በምስራቅ ባሌ ዞን ብቻ ማለት በምስራቅ ባሌ ዞን ብቻ ማለት ነው። ስለዚህ ያንን ከሚመለከተው አካል ጋር ተነጋግረን የሚመለከተው አካልም መጥቶ በአካሉ አይቶ አጣርቶ ከእኛ ጋር ወደ ወረዳው ወርዶ በኦሮሚያ ደረጃም አስቸኳይ እርዳታ መጥቶ በምግብ በኩል በጣም አሪፍ እርዳታ ነው እየተደረገላቸው ያለው ማለት ነው። ባለፈው ሳምንት የሐረማያ ዩኒቨርሲቲ ለዞኑ የመደበውን የአምስት መቶ ሺህ ብር የእንስሳት መኖና ሰብአዊ ድጋፍ በቡድን መሪነት ያደረሱት እና በአርብቶ አደር ጉዳይ ተመራማሪ የሆኑት አቶ መሐመድ ሙሳ ከሞቱ እንስሳት ባሻገር በርካታ እንስሳት ከተኙበት ለመነሳት የሰው ድጋፍ እንደሚያስፈልጋቸው መታዘባቸውንም ተናግረዋል። የከብቶቹ ውሃ የላቸውም የነበራቸው ውሃዎች በጣም ደርቋል። የሚመግቧቸው እነዚህ ሳር ግሬዚንግ ላንድ ሬንጅ ላንድ የምንለው ይህልን ደርቋል። ከብቶቹ እንዳልኩ እያለቁ ነው። በአይናችን ማየት እንደ ቻል ነው። አንዳንዱ ከብቶች ደግሞ መነሳት አይችሉም። እንግዲህ እንደነገሩን ወደ ስምንት ሺ ስምንት መቶ አስራ ስምንት ከብት በሰው ድጋፍ የሚነሱ ከብቶች ናቸው። በምስራቅ ባሌ አምስት ቆላማ ወረዳዎች ሙሉ በሙሉ እንዲሁም ሁለት ወረዳዎች ደግሞ በከፊል የድርቅ ተጎጂ ሲሆኑ በምዕራብ ባሌ ደግሞ አራት ወረዳዎች በከፊል የችግሩ ሰለባ መሆናቸውን ነው ከምዕራብ ባሌ ዞኑ የኮሚኒኬሽን ኃላፊ አቶ ዳዊት አውድሬ ያገኘነው መረጃ የሚያመለክተው። በቦረናና ሶማሌ ክልል የተከሰተው ድርቅ ላለፉት አራት ወራት የመገናኛ ብዙሃን አጀንዳ ሆኖ የቆዩ ሲሆን የባሌው ድርቅ ግን ከቅርብ ጊዜ ወዲህ የተሰማው ይህ እንዴት ሊሆን እንደቻለ፣ የድርቁ ዋነኛ ተጎጂ የሆነው ምስራቅ ባሌ ዞን አርብቶ አደር ጉዳይ ኃላፊ አቶ አሚን አልይ ይናገራሉ። አንድ አመት አካባቢ ዝናዋ ዝነበ ጊዜውን ጠብቆ ሁለት ጊዜ ነበር የሚዘንበው እንደ ምስራቅ ባሌ ዞን ሁለት ጊዜ ባለመዝነቡ ምክንያት ህዝቡ በጣም በተለይ ቆላማ ወረዳ የሚባለው በጣም ተድበው ነበር ማለት ነው። ከአንድ ወር በፊት ነበረ በጣም ድርቆ እንትን ያለው ማለት ልክ ቦረና ሲጀመር አካባቢ ነው የተጀመረው። እዚህም አካባቢ በኮሚኒኬሽንም ስናደርግ ነበረ ለሚመለከተው አካል ስናስታውቅ ነበረ። ፍራቻ በፊት አቅልን ነበር። ድርቅ ሊከሰት ይችላል የሚል አዝማሚያም ነበረን ግን እንደ ቦረና አልተሰማም። ትኩረት ሳይሰጥ ቆይቶ ወደ ሁለት ወር በፊት ነው እንግዲህ በየደረጃው ካሉ የመንግስት አካላት ጋር ተነጋግረን ትኩረት እንዲሰጥበት ያደረግነው። ድርቁን ከመከላከል አንጻር በቂ ሰብአዊ ድጋፍ እየቀረበ እንደሆነ የተናገሩት አቶ አሚን ለእንስሳት መኖና ውሃም ትኩረት ተሰጥቶ እየተሰራ ነው ብለዋል። ሆኖም እስካሁን በቂ አቅርቦት እንደሌለ ነው የተናገሩት። የውሃ ቦቴ ለመከራየት ቢፈልጉም ገበያ ላይ የሚከራይ ቦቴ መጥፋቱን ለአብነት ይጠቅሳሉ። በተለይ ከብት መኖና በውሃ በጣም እጥረት ነው ያለው በአሁኑ ሰዓት ማለት ቦቴ ምናምን ቢቀርብለት የሚል የሚመለከተው ከኦሮሚያ ውሃ ቢሮ ጋር ተነጋግረን ነበር። ቦቴ ነው በገበያ ላይ የጠፋው። በጀትም ተበጅቶ ነበር፣ እኛ ቦቴውን እንድናቀርብ ማለት ነው። የአረማ ዩኒቨርሲቲው ተመራማሪ አቶ መሀመድ ሙሳ በጊዜያዊነት ለእንስሳት የዋና መኖ አቅርቦት ከማድረግ ባሻገር እንስሳቱን ወደ ደጋማ የኦሮሚያ አካባቢዎች መውሰድን እንደ ተጨማሪ መፍትሄ ያቀርባሉ። የምስራቅ ባሌ ዞን በዚህ ረገድ አስቀድሞ አመርቄ ስራ እየሰራ እንደሆነ ነው አቶ አሚኑ የሚናገሩት። ከሰማንያ ስድስት ሺህ በላይ እንስሳት ወደ ደጋማ የኦሮሚያ አካባቢዎች እንዲሄዱ ተደርጓል ይላሉ። በአሁኑ ሰዓት በተለይ ባሌ እና በአርሲ ሸዋ አካባቢ ከአንድ ወር በፊት ነው የሰብል መሰባሰቡ ያጠናቀቁት። ወደዚህ እንዲመጡም አድርገናል ማለት ነው። ከብቶቹን ዘው አቆይቶ ከሚሞቱባቸው ወደ ደጋማ ወረዳ እንዲያመጡ አድርገናል በብዛት ማለት ነው። ከአምስቱ ወረዳዎች ውስጥ ወደዚህ ያመጡም ብዙ አርብቶ አደሮች አሉ። ከዛም በኩል ደግሞ ቢያንስ ከሰማኒያ ስድስት ሺህ ከብት በላይ ወደዚህ መጥተዋል። ከጊዜያዊ መፍትሄ ባሻገር በዘላቂነት ችግሩ ለመቅረፍ ዩኒቨርሲቲዎችና የጥናትና ምርምር ማዕከላት በአርበቶ አደሮች ዙሪያ ያደርጓቸው የተበጣጠሱ ጥናቶችን ማቀናጀት እና በጋራ የሚተገበሩበት ሁኔታ ማመቻቸት አስፈላጊ እንደሆነ ተመራማሪው አቶ መሀመድ ሙሳ ይናገራሉ። በዚህ ረገድ በአሁኑ ሰዓት በኦሮሚያ ደረጃ የተወሰኑ ዩኒቨርሲቲዎች ተቀናጅተው ለመስራት ጅምር መኖሩንም ተመራማሪው አቶ መሀመድ ይናገራሉ። ፓስቶራል ትራንስፎርሜሽን የሚል ትልቅ ፕሮጀክት ኦሮሚያ ውስጥ ባሉ ዩኒቨርሲቲ መሰረታዊ የአርብቶ አደሮች ሽግግር ሽግግር ይህንን ትልቅ ፕሮጀክት ቀርጸን በአምስት ዩኒቨርሲቲ መደወላቡ ዩኒቨርሲቲ፣ ሀረማያ ዩኒቨርሲቲ፣ ኦዳ ቡልቱም አርሲ ዩኒቨርሲቲ በእነዚህ ዩኒቨርሲቲዎች ኢንክሉዲንግ ቡሌ ሆራ ዩኒቨርሲቲ ጉጂና ቦርና ላይ ሰጥቶ ነበር። ሀረማያ ዩኒቨርሲቲ ደግሞ በዚህ በምስራቅ ሐረርጌ አርብቶ አደሮች ላይ፣ ኦዳ ቡልቱም ደግሞ በምዕራብ ሐረርጌ ባሌ ደግሞ መደውላ ዩኒቨርሲቲን ተዋ ውስጥ ደግሞ ያሉ አርብቶ አደር ላይ አርሲ ዩኒቨርሲቲ ሰርቶ ነበር አስራ ፕሮጀክት። ግን ይህንን ስትራቴጂ ይህንን አርብቶ አደር ንድ እናሸጋግራለን የሚል አሁን ስትራቴጂ ደግሞ እየሰራን ነው። በአፍሪካ ቀንድ የበልግና መኸር ዝናብ ባለመዝነቡ የተከሰተው ድርቅ ከ13 ሚሊዮን በላይ አርብቶ አደሮችን ለችግር መዳረጉን በኢትዮጵያ ከሁለቱ የባሌ ዞኖች ባሻገር በሶማሌ ክልል ዘጠኝ ዞኖች በኦሮሚያ ክልል ቦረና ዞንና በአጎራባች የደቡብ ክልል ዞኖችም ድርቁ መከሰቱን በዚህም በመቶ ሺዎች የሚቆጠሩ እንስሳት መሞታቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።